ባለፈው መጋቢት 1 2011 ዓ ም የተከሰከሰው የኢትዮጵያ ቦይንግ 737 ማክስ 8 አውሮፕላንና ከወራቶች በፊት የተከሰከሰው የኢንዶኔዥያው አውሮፕላን አደጋ ተመሳሳይነት እንዳላቸው የኢትዮጵያው የትራንስፖርትና የመገናኛ ሚኒስትሯ ዳግማዊት ሞገስ ከትላንት በስቲያ ገልጸው ነበር። ይሁን እንጂ ምርመራው አሁንም በሂደት ላይ መሆኑን አብራርተዋል። ስለ ጉዳዩ የቦይንግ ኩባንያ የሚመለከታቸውን አካላት ለማነጋገር ያደረግነው ሙከራ ለጊዜው አልተሳካም። በሰሜን አሜሪካ የተቋቋመው የቀድሞ የኢትዮጵያ አየር መንገዱ ሰራተኞች ማህበር ምክትል ፕሬዚዳንትና የበረራ ባለሙያው አቶ ተስፋዬ መኮንን በማህበራዊ መገናኛ አውታሮች የተለያዩ ጽሁፎችን ያቀርባሉ። ለዲደብልዩ ማሳባቸውን አጋርተዋል። ቦይንግ ባክግራንድ ካነበኩ በኋላ ሰቨን ስሪ ሰቨን ማክስ አለው ያንን ችግር ቦይንግ ቀድሞ አውቆታል። ቦይንግ አውቆትም ቅሉ ቡለቱን አውጥቶ ቡለቱን ለአሜሪካ ለኖርት አሜሪካ ላሉት ሶስቱ ሜጀር አውሮፕላኖች እና ለሶስቱ ሲሰጣቸው ለሌሎቹ አላስተላለፈም። ያ ቡለቱን ምንድን ነው? ይህ ችግር አለ፣ የዚህ ኢንስትሩመንት ችግር አለ ዚህ አውሮፕላን ላይ ስለዚህ ፓይለቶቻችሁን ሪትሬን አድርጉት እና ሁሉም መፈጠር ደረጃ ላይ ሲደርስ ምንም እንደሚደረጉ ያውቃሉ። ይህ ካልሆነ ግን አውሮፕላኑ ባላሱ ራቶ በአፍንጫው መስተከር ይችላል እና ነርዶም ሰሜን አሜሪካ ያሉት የአውሮፕላን ኦነሮች ቅድም ነው የነገርኩህ ሁሉ ይህንን አውቀው አይነቶቻቸውን ሪተሪ አድርገው ችግር አልተፈጠረም። የቦይንግ አውሮፕላን አምራቹ የአውሮፕላኑን የሸክም ሚዛን አውሮፕላኑ ሲበር ለመቆጣጠር የሚጠቀመውን የኮምፒውተር መርሃ ግብር የማሻሻያ ስራ እያጠናቀቀ መሆኑን እየገለጸ ይገኛል። ይሁን እንጂ አቶ ተስፋዬ ይህ ችግሩን ለመሸፋፈን የሚጠቀሙበት ዘዴ ነው እንጂ አውሮፕላኑ ችግር እንዳለው አብራርተዋል። ለማንኛውም ግን ቦይንግ ቀድሞ ኢንዶኔዥያው ኤርላይንስ ከተከሰከሰ በኋላ ኢንፎርሜሽኑ ለማንም ሰው አልሰጠም። እኛ ኢትዮጵያ ኤርላይንስ ነው ያንመለስ ቦይንግ ለኢትዮጵያ ኤርላይንስ እንደተሰማው ከስምንት ቀን በፊት ቡልተኑን አውጥቶ ነበር ይባላል። ነገር ግን ኢትዮጵያ ኤርላይንስ ጊዜ የሚኖረው ቡልተኑንም አግኝቶ ይሁን የታወቀ ነገር የለም። ግን ከስምንት ቀን በፊት ይህ ቡልተኑን ወጥቶ እንደነበር እና ኢትዮጵያ ኤርላይንስ ሊላክታት ሰው እንደነበር የሚባል ነገር እርሶ ግን መረጃውን እንዴት ሊያገኙ ቻሉ? አቶ ተስፋዬ ይበርታ፣ አላቋርጦትና ጉግል ብታደርገው አገኘዋል። ፓብሊክ ኖሌጅ ነው እንጂ ይሄ እኔ ከሌላ ሴንተር ያገኘ ፓብሊክ ኖሌጅ። ይህንን ግን ፓርቲኩለር ያወጣው የኢንዶኔዥያ ኤርላይን ነው የኢንዶኔዥያ ኤርላይንስ የዩናይትድ ስቴትሱ የፌዴራል አቪዬሽን አስተዳደር ለአውሮፕላን አምራቹ ቦይንግ ካምፓኒ የብቃት ማረጋገጫ እየሰጠው አስፈላጊውን ምርመራ ካደረገ በኋላ መሆኑን ቢገልጽም የብቃት አሰጣጡ እንዲጣራ የዩናይትድ ስቴትሱ የትራንስፖርት ሚኒስቴር መስሪያ ቤት ግፊት እያደረገ ይገኛል። ለዲ ደብልዩ ዘገባ መክበብ ሸዋነኝ ከዋሽንግተን ዲሲ